የአሜሪካ ድምፅ ነው። በ19 በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 26 2014 ዓ.ም ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት እንዲቆምና ድርድር እንዲጀመር ግፊቶች ቀጥለዋል። በሲዳማ ክልል በድርቅ የተነሳ ከ400 ሺህ በላይ ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ ካካተትናቸው ናቸው መካከል ናቸው። ሰላም ጤና ይስጥልኝ እንደምን አምሽታችኋል። የተከበራቸው አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ቆንጅ ታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ፌዴራል መንግስትና ህወሓት ወታደራዊ እንቅስቃሴዎችን በአስቸኳይ አቁመው ወደ ድርድር እንዲገቡ ዩናይትድ ስቴትስ እና እንግሊዝ ጥሪ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ባወጡት የትዊት መልእክት ሁለቱም ወገኖች ወታደራዊ እንቅስቃሴዎቻቸውን በአስቸኳይ እንዲያቆሙ ጠይቀው ግጭቱን ለዘለቄታው ለማስቆም የሚደረገውን ጥረት አጠናክረው እንዲቀጥሉ አሳስበዋል። በጦርነቱ ዳግመኛ መቀስቀስና አደጋ ላይ የወደቁ ሰዎች ሕይወት በእጅጉ ያሳስበናል ብለዋል። የኢትዮጵያ መንግስት በበኩሉ ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ሕወሓትም ተመሳሳይ አቋም እንዳለው መግለጹ አይዘነጋም። በሌላም በኩል ተዋጊዎቹ ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን አሁንም ቀጥለዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ የፋይናንስ ቀውስ የገጠማት ዛምቢያን ለመታደግ የ1.3 ቢሊዮን ዶላር ብድር መፍቀዱን ትናንት ባወጣው መግለጫ አመልክቷል። የዛምቢያ ፕሬዚደንት ሃኪንዴ ሂችሌማ ደግሞ የአገሪቱን ፋይናንስ የመበደር አቅም ለማሻሻል በዛሬው ዕለት ቃል መግባታቸው ተሰምቷል። ከተፈቀደው የተራዘመ የብድር መርሃ ግብር ውስጥ በዕዳ ለተዘፈቀችው ዛምቢያ ወደ 185 ሚሊዮን ዶላር በአስቸኳይ እንደሚለቀቅ አይኤምኤፍ ባወጣው መግለጫ ማስታወቁን ሮይተርስ ዘግቧል። በኢኮኖሚ አመራርና አያያዝ ጉድለት እንዲሁም ኮቪድ-19 ወረርሽኝ ዘመን እዳዋን መክፈል አለመቻላን በመግለጽ ዛምቢያ ከአፍሪካ የመጀመሪያው አገር መሆኗም በዘገባው ተመልክተዋል። ከአገሪቱ ጠቅላላ ምርት ከ120 ከመቶ በላይ በእዳ ተይዞ እንደነበር የተገለጸ ሲሆን የአገሪቱን ዕዳ መልሶ ለማዋ መዋቅር ወሳኝ እርምጃ ነው ተብሏል። የተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎች ዩክሬን ዛፖርዥያ የሚገኘውን የኒውክለር ኃይል ማመንጫ ተቋም የመመልከት ስራቸውን ዛሬ ሐሙስ ይጀምራሉ ተብሎ እንደሚጠበቅ ተገልጿል። መርማሪዎቹ በአካባቢው የሚካሄደው ጦርነት ተቋሙን ለአደጋው ሊያጋልጠው ይችላል የሚለውን የዓለም አቀፉን ማህበረሰብ ስጋትና ደህንነት ጉዳዮች እንደሚገመግሙ ተነግረዋል። የዓለም አቀፉ የአቶሚክ ኤነርጂ ተቋም ዋና ዳይሬክተር ሮፋኤል ግሮሲ ለሪፖርተሮች በሰጡት መግለጫ በተቋሙ አቅራቢያ ዛሬ ጠዋትን ጨምሮ ወታደራዊ እንቅስቃሴ አይለዋል ብለዋል። ይሁን እንጂ ጥቅምና ጉዳቱን በማመዛዘን እዚህ ከደረስም በኋላ ስራውን አናቆምም በማለት አክለዋል ግሮሲ ዩክሬን እና ሩሲያ በአውሮፓ ትልቁና በዩክሬን ደግሞ ቁልፍ የኃይል ምንጭ ወደ ሆነው የኒውክሌር ተቋም አቅራቢያ ከባድ የጦር መሳሪያዎችን ተኩሰዋል በሚል እርስ በርስ እየተወነጃጀሉ መሆኑም ተመልክተዋል። ይህ ክስ ዛሬ ሐሙስም የቀጠለ ሲሆን ሩሲያ ዩክሬን ተቋሙን ለመያዝ ወታደራዊ ቡድኖችን ልካለች ስትል ዩክሬን ደግሞ የሩሲያ ኃይሎች የተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎቹ ወደ ተቋሙ የሚጓዙበትን አቅጣጫ በከባድ መሳሪያ እየደበደቡ ነው ብላለች። ሩሲያ የቻይና ኃይሎችንና ሌሎች አገሮችን ያሳተፈ ለሳምንታት የሚቆይ የጦር ልምምድ ዛሬ ሐሙስ መጀመሯ ተነገረ። ልምምዱ ከዩናይትድ ስቴትስ ጋር ፍጥጫ ውስጥ የገቡት ሞስኮና ቤጂንግ እየተጠናከረ የመጣውን የጋራ መከላከል ትብብራቸውን ለማሳየት እንደሆነም የአሶሽየትድ ፕሬስ ዘግበዋል። የጦር ልምምዱ ዓላማ ሞስኮ ወታደሮቿ በዩክሬን ጦርነት እየተሳተፉም ለግዙፉ ወታደራዊ ልምምድ በቂ ጦር ያላት መሆኑን ለማሳየት እንደሆነ ዘገባው አመልክተዋል። የሩሲያ መከላከያ ሚኒስትር ቮስቶክ 2022 ወይም ኢስት 2022 የተባለው የጦር ልምምድ እስከ ጳጉሜ ሁለት ድረስ የሚካሄድ መሆኑን አስታውቋል። በጦር ልምምዱ ከ50 ሺህ በላይ ወታደሮች፣ ከ5 ሺህ በላይ የጦር መሳሪያዎች፣ 140 የጦር አውሮፕላኖች እና 60 የጦር መርከቦች እንደሚሳተፉበት ተገልጸዋል። የሩሲያው ከፍተኛ የጦር አዛዥ ጀኔራል ቫለሪ ግራሲሞቭ ልምምዱን በአካል ተገኝተው የሚቆጣጠሩት ሲሆን በርካታ የቀድሞ የሶቪየት ህብረት አገሮችን ጨምሮ ከቻይና፣ ህንድ፣ ላኦስ፣ ሞንጎሊያ፣ ኒካራጓና ሶሪያ የተውጣጡ ወታደሮች እንደሚሳተፉበትም በዘገባው ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዚህ ሳምንት መጀመሪያ ላይ በሞቱት የሶቪየት ህብረት የመጨረሻው ፕሬዝደንት ሚሃይል ጋርባቾቭ የቀብር ስነ ስርዓት ላይ መገኘት እንደማይችሉ የክሬምሊን ቤተ መንግስት አስታወቀ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ማክሰኞ ለጋዜጠኞች በሰጡት መግለጫ ፑቲን መገኘት የማይችሉት በስራ ምክንያት መሆኑን አስታውቀዋል። ጋርባቾቭ ብሔራዊ ስርዓተ ቀብር የሚፈጸምላቸው ባይሆንም የክብር ዘቦችና እንደዚያ ባሉ ስነ ስርዓቶች ላይ የሚሰጡ ሌሎች አገልግሎቶች እንደሚደረጉላቸው ቃል አቀባዩ ጨምረው ገልጸዋል። ፑቲን ዛሬ ማለዳው ላይ ጋርባቾቭ ሕክምናቸውን ሲከታተሉ ወደ ቆዩበትና ህይወታቸው ካለፈ በኋላ አስክሬናቸው ወደ ቆየበት ማዕከላዊ የምርምር ሆስፒታል ብቅ ብለው የተሰናበቷቸው መሆኑም ቃል አቀባዩ አስታውቀዋል። ፕሬዚደንት ፑቲን በዛሬው ዕለት ይህን ማድረጋቸው እንዳለመታደል ሆኖ የፕሬዝደንቱ የስራ መርሃ ግብር ቅዳሜ ነሐሴ 28 በሚደረገው ስርዓተ ቀብር ላይ እንዳይገኙ ስለሚከለክላቸው ነው ብለዋል። ዲሚትሪ የጋርባቾቭ ሴት ልጅ አሪና ቪርጋንስካያ የአባታቸው ቀብር ቅዳሜ 28 ከኒኪታ ክሩሼቭ በቀር ሁሉም የሶቪየት መሪዎች ባረፉበትና ከቤተ መንግስቱ እልፍ ብሎ በሚገኘው በህብረቱ ታሪካዊ ስፍራ እንደሚፈጸም አስታውቀዋል። በደቡባዊ ምዕራብ ቻይና የምትገኘው የሼንዱ ከተማ ባለስልጣናት የኮቪድ-19 ወረርሽኝ መከሰትን ተከትሎ 21.2 ሚሊዮን የሚሆኑት የከተማ ነዋሪዎችን እንቅስቃሴ ያገዱ ሲሆን በከተማው ለአራት ቀናት የሚቆይ ምርመራ እንዲካሄድ አዘዋል። የከተማው ባለስልጣናት ባወጡት መግለጫ ነዋሪዎች ከሐሙስ ምሽት ስድስት ሰዓት ጀምሮ በመርህ ደረጃ በየቤታቸው እንዲቆዩ ያዘዙ ሲሆን መሰረታዊ አገልግሎት በሚሰጡ የሥራ ዘርፎች ከተሰማሩ ሰራተኞች ውጪ የተቀሩት በየቤታቸው ሆነው እንዲሰሩ ጠይቀዋል። ነዋሪዎች ከእያንዳንዱ ቤተሰብ በየቀኑ አንድ ሰው ወደ ግሮሰሪው ወይም መደብሮች መላክ የሚችሉ ሲሆን በ24 ሰዓታት ውስጥ ከኮቪድ-19 ነፃ መሆናቸውን የሚያሳይ መረጃ ማቅረብ እንዳለባቸውም በመግለጫው ተመልክቷል። መግለጫው አክሎም ከሐሙስ እስከ እሁድ ባለው ጊዜ ምርመራ ስለሚካሄድ በጣም የግድ ካልሆነ በቀር ነዋሪዎቹ ከተማይቱን ለቀው እንዳይወጡ አሳስበዋል። በመጨረሻም የማህበራዊ መገናኛ መድረኩ ትዊተር ተጠቃሚዎቹ መልእክቶቻቸውን ከሰደዱ በኋላ መልሰው ማስተካከል ወይም ኤዲት ማድረግ የሚችሉበትን አገልግሎት ሰርቶ የውስጥ ፍተሻ እያደረገ መሆኑን አስታወቀ። በመጪው ሳምንታት ሲጠበቅ የቆየውን አገልግሎት ለከፋይ ደንበኞቹ ስራ ላይ እንደሚያውላቸውም የማህበራዊ መገናኛ መድረክ ድርጅት ዛሬ ሐሙስ ባወጣው መግለጫ አስታውቋል። የትዊተር ተጠቃሚዎች መልእክቶቻቸውን አንዴ ካተሙ በኋላ የሆሄያት ግድፈትንም ሆነ አንዳንድ ስህተቶችን ማቃናት የሚያስችላቸው አገልግሎት ለረዥም ጊዜ ሲጠይቁ መቆየታቸው ተገልጸዋል። ከአሁን በኋላ ግን ተገልጋዮች የትዊት መልእክታቸውን ባተሙ ወይም ባስተላለፉ በ30 ደቂቃ ውስጥ ለጥቂት ጊዜያት መላልሰው ማስተካከል የሚችሉ መሆኑን ድርጅቱ አስታውቋል። አድማጮች የምሽቱ ዜና በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ወይስ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ነሐሴ 26 2014 ዓ.ም ዓ ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም ከእኛ ጋር እንድትሆኑ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ ፌዴራል መንግስትና ህወሀት ወታደራዊ እንቅስቃሴዎችን በአስቸኳይ አቁመው ወደ ድርድር እንዲገቡ የዩናይትድ ስቴትስና እንግሊዝ ጥሪ አቅርበዋል። የኢትዮጵያ መንግስት በበኩሉ ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ህወሀትም ተመሳሳይ አቋም እንዳለው መግለጹ አይዘነጋም። በሌላ በኩል ተዋጊዎቹ ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን እንደቀጠሉ ናቸው። የትግራይ ወታደራዊ ኮማንድ አወጣው በተባለ መግለጫ ዛሬ ነሐሴ 26 2014 ዓ ም የኢትዮጵያ ጦር ከኤርትራ ጦር ጋር በመጣመር ከሌሊቱ አስር ሰዓት ላይ ጀምሮ በአራት አቅጣጫ ከፍተኛ ጥቃት ጀምሯል ሲል ከሷል። የኢትዮጵያ መንግስት በበኩሉ ህወሀት ወረራውን እያስፋፋ መጮሁን ቀጥሎበታል ብሏል። በተያያዘ ዜና የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላትና የዓለም አቀፍ ድርጅቶች ተወካዮች በኢትዮጵያ ወቅታዊ ሁኔታ ላይ ዛሬ ማብራሪያ ሰጥተዋል። እነዚህን ወቅታዊ ሁኔታዎች የተከታተለው ኬኔዲ አባተ ተጨማሪ አለው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ባስተላለፉት መልእክት መንግስትና ህወሀት ወታደራዊ እንቅስቃሴዎችን በአስቸኳይ እንዲያቆሙና ግጭቱን በዘላቂነት ለማስቆም የሚደረገውን ጥረት አጠናከው እንዲቀጥሉ ዩናይትድ ስቴትስ ትጠይቃለች ብለዋል። ጦርነቱ ዳግም መቀስቀሱና ይህም አደጋ ላይ የሚጥለው ህይወት በእጅጉ ያሳስበናል ሲሉ አክለዋል። ዩናይትድ ኪንግደምም እንዲሁ ግጭቱ በአስቸኳይ እንዲቆም ጥሪ አቅርባለች። የአገሪቱ የአፍሪካ ጉዳይ ሚኒስትር ቪኪ ሴፎርድ ባወጡት መግለጫ ይህንን ግጭት ለመፍታት ብቸኛው መንገድ ጦርነቱን ማቆምና በአስቸኳይ የፖለቲካ ድርድር መጀመር ነው ብለዋል። ለዚህም የአፍሪካ ህብረትን የሽምግልና ጥረቶች ሀገራቸውን እንደምትደግፍ የገለጹት ሚኒስትሯ ግጭቱ ይበልጥ እንዳይባባስ እነዚህ የሽምግልና ጥረቶች እንዲጠናከሩም አሳስበዋል። የኢትዮጵያ መንግስት በበኩሉ ከዚህ ቀደም እንደገለጸው ሁሉ ሁለቱም ወገኖች በሚል የሚቀርቡ የግጭት ማቆም ጥሪዎችን እንደማይቀበል አስታውቋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በህወሀት እየደረሱ የሚገኙ ጥፋቶችን ለማስቆም መንግስት ለሰላማዊ አማራጭ ያደረጋቸው ጥረቶች ሁሉ እየመከኑ ባሉበት ሁኔታ አሸባሪውን ህወሀትን መጫን ሲገባቸው ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ሁለቱ ወገኖች በሚል የሚቀርበውን ጥሪ እንደማይቀበል ከዚህ በፊት ያስታወቀው ህወሀትም ቢሆን ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ መጠየቁ ይታወቃል። አሁንም ቢሆን ታዲያ ሁለቱም ወገኖች ሰዎች ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን ቀጥለዋል። የትግራይ ወታደራዊ ኮማንድ አወጣ በተባለው መግለጫ ዛሬ ነሐሴ 26 2014 ዓ ም የኢትዮጵያ ጦር ከኤርትራ ጦር ጋር በመጣመር ከሌሊቱ አስር ተኩል ጀምሮ በአራት አቅጣጫ ወደ አዲያቦ ከፍተኛ ጥቃት ጀምሯል ሲል ከሷል። ጥቃቱ ከፊቅያ ገብረ ወደ አዳመይቲ፣ ከሰላሞ ወደ ሽራሮ፣ ከጎቦ ጽንዓት ወደ አዲያሰርና እርዲ ማቲያስ፣ ከአዲጎሹ ወደ አዲያሰር ማዕከል ያደረገ እንደሆነም ነው መግለጫው ያስታወቀው። ይህንኑ መግለጫ በትዊተር ገጻቸው ያስተጋቡት የህወሀት ቃል አቀባይ አቶ ጌታቸው ረዳ ኃይሎቻችን ጥቃቱን በመከላከል ላይ ናቸው ብለዋል። መግለጫው ጠላት ሲል የገለጸው የኢትዮጵያ መንግስት ሁሉንም የሰላም አማራጮች በመተው ያልተለመደ ግዙፍ መደበኛና የመደበኛ ኃይል በማሰማራትና ከውጭ ኃይል ጋር በመተባበር መጠነ ሰፊ ጦርነት ጀምሯል በማለትም ይከሳል። የኢትዮጵያ መንግስት በበኩሉ ህወሀት ወራውን እያስፋፋ መጮሁን ቀጥሎበታል ብሏል። የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው ህወሀት ተደጋጋሚ የሰላም ጥሪዎችን ገፍቶ በየአቅጣጫው በለኮሰውና ዛሬም እያስፋፋ ባለው እሳት ንጹሐን እየተገደሉ ነው፣ ህዝብ እየተፈናቀለ ንብረትም እየወደመ ነው ሲል አመልክቷል። ህወሀትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለው የመንግስት ኮሚኒኬሽን፣ በመሆኑም ህወሀት ተደጋጋሚ የሰላም አማራጮችን በመግፋት የከፈተው ጥቃት ሀገራችንን እንዳይበትን የመከላከያ ኃይላችን በሁሉም አቅጣጫ የተከፈተበትን ወረራ ከሰላም ወዳዱ ደጀን ህዝብ ጋር በመሆን በጽኑ ጀግንነት በመከላከል ላይ ይገኛል ሲልም አክሏል። የኤርትራ ጦር ከኢትዮጵያ መንግስት ጋር በመሆን ውጊያ ከፍቷል በሚል ከህወሀት ለቀረበው ክስ ግን የኢትዮጵያ መንግስትም ይሁን የኤርትራ መንግስት እስካሁን በቀጥታ የሰጡት ምላሽ የለም። ይሁን እንጂ በኬንያ የኤርትራ አምባሳደር በየነ ሩሶም ዛሬ በትዊተር አድራሻቸው በህወሀት ላይ ባቀረቡት ወቀሳት ዘል መልእክት ህወሀት ተጨማሪ ስህተቶችን እንዲሰራ ሌላ እድል አያገኝም፣ ይልቅ እንዲቆም ይደረጋል ሴኔጋል የኤርትራ መከላከያ ኃይሎች ያሸንፋሉ ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም ትናንት በትዊተር ገጻቸው ባስተላለፉት መልእክት ህወሀትን በኤርትራ ላይ ወታደራዊ ጥቃት ለመፈጸም እያሰበ ነው ሲሉ ከሰዋል። ህወሀት በኤርትራ ላይ ወታደራዊ ጥቃት ለመፈጸም እያሰበ መሆኑን በድፍረት መግለጹን የጠቀሱት አቶ የማነ ይህም የአቋሙን መርዛማነት የሚያጎላ ነው ብለዋል። በተያያዘ ዜና የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተቀማጭነታቸውን በአዲስ አበባ ላደረጉ ዲፕሎማቶችና የዓለም አቀፍ ድርጅቶች ተወካዮች በኢትዮጵያ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። አቶ ደመቀ ዛሬ በሰጡት ማብራሪያ በህወሓት ተፈጽሟል ያሉትን መጠነ ሰፊ ጥቃት ለማስቆም የፌዴራል መንግስቱ የሚያደርገውን ጥረት የደገፉ ሀገራት መኖራቸውን ጠቅሰው በማመስገን በተቃራኒው አሁንም ለህወሓት ድጋፍ የሚያደርጉ አንዳንድ አካላት መኖራቸውን ስለመግለጻቸው ከውጭ ጉዳይ ሚኒስቴር ፌስቡክ አድራሻ ያገኘነው መረጃ ያመለክታል። የኢትዮጵያ መንግስት በህወሓት ላይ በሚወስደው እርምጃ ሰላማዊ ሰዎች እንዳይጎዱ ከፍተኛ ጥንቃቄ እያደረገና ለህዝቡም ከወታደራዊ ኢላማዎች እንዲርቁ ያለማቋረጥ ማስጠንቀቂያ እየሰጠ ስለመሆኑ መግለጻቸውንም ሚኒስቴሩ አስታውቋል። ይሁን እንጂ ባለፈው አርብ በመቀሌ ተፈጽሟል በተባለ ጥቃት ህጻናትን ጨምሮ ቢያንስ አራት ሰዎች መገደላቸው ቢገለጽም የኢትዮጵያ መንግስት ውንጀላውን አልተቀበለም። ያም ሆነ ይህ ጦርነቱ ዳግም መቀስቀሱ የሰብአዊ ችግሮችን እያባባሰ መሆኑን የተለያዩ ዓለም አቀፍ አካላት በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድሮ ድርጅት ዩስአይዲ ዋና አስተዳዳሪ ሳማንታ ፓወር በትዊተር አድራሻቸው ባሰፈሩት ጽሑፍ በኢትዮጵያ አፋር፣ አማራና ትግራይ ክልሎች የሰብአዊ እርዳታ ሰራተኞች እስር፣ የነዳጅ ዘረፋና የተሽከርካሪ ቅሚያን ጨምሮ ተቀባይነት የሌለው ጣልቃ ገብነት እየተፈጸመባቸው ነው ብለዋል። ሰብአዊ እርዳታ ለተቸገሩት ይደርስ ዘንድ ሁሉም ወገኖች የሰብአዊ ተግባራትን እንዲያከብሩም ጥሪ አቅርበዋል። የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሽ ባደር በበኩላቸው በሰሜን ኢትዮጵያ ጦርነቱ ዳገም ሲቀሰቀስና የእርዳታ አቅርቦት ሲቋረጥ የአፍሪካ መንግስታትና የተባበሩት መንግስታት ድርጅት የኢትዮጵያ መንግስት ለትግራይ እርዳታና መሰረታዊ አገልግሎቶችን እንደ ጦርነት ስትራቴጂ ተጠቅሞ ማስተጓጎል በመደበኛነት እንደማይቀጥልና ማዕቀብ እንደሚያስጥል ግልጽ ማድረግ አለባቸው በማለት የኢትዮጵያን መንግስት ከሰዋል። ይሁን እንጂ አቶ ደመቀ ዛሬ ለዲፕሎማቶች በሰጡት ማብራሪያ ሰብአዊ ሁኔታዎችን በተመለከተ የሰብአዊ ተኩስ አቁሙን ተከትሎ በ ትግራይ ክልል ያሉ ዜጎችን ካሉበት አስከፊ ሁኔታ ለማውጣት የተደረገ ያሉትን አበረታች ውጤት አድንቀዋል፣ ያለው የውጭ ጉዳይ ሚኒስቴር፣ ነገር ግን የዓለም ጤና ድርጅት ኃላፊን ጨምሮ አንዳንድ አካላት ከተሰጣቸው ኃላፊነት አልፈው በኢትዮጵያ ላይ ያልተገባ ጫና እንደሚያደርጉ መግለጻቸውንም አንስቷል። እነዚህ አካላት ከድርጊታቸው እንዲታቀቡም አቶ ደመቀ አሳስበዋል። ህብረተሰቡን በቅንነትና በገለልተኝነት የሚያገለግሉ የሰብአዊ አጋሮችንና ዓለም አቀፍ ድርጅቶችን ማድነቃቸውንም ነው። ሚኒስቴሩ የገለጸው ከሰሜኑ ጦርነት ጋር በተያያዘ የኢትዮጵያ መንግስት ከዚህ ቀደምም በተደጋጋሚ አንዳንድ የአለም አቀፍ ድርጅት ሰራተኞችና ኃላፊዎች ህወሓትን በመውገን ጫና ሊያሳድሩብኝ ይጥራሉ ሲል መክሰሱ ይታወቃል። ይሁን እንጂ የአለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስን ጨምሮ ክስ የሚቀርብባቸው ግለሰቦች ክሱን በተደጋጋሚ ሲያስተባብሉ ይደመጣል። ህወሓትም ከዚህ ጋር በተያያዘ የሚቀርበውን ውንጀላ አይቀበልም። እንደ ውጭ ጉዳይ ሚኒስቴር ከሆነ ግጭቶች እየተባባሱ ባሉበት በአሁኑ ወቅትም ቢሆን የኢትዮጵያ መንግስት ሰላምን ለማስፈን ቁርጠኛ መሆኑን አቶ ደመቀ ገልጸዋል። በውይይቱ ከዲፕሎማቶች ወገን ስለተነሳው ሀሳብ ግን የሚኒስቴሩ መግለጫ ያለው ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የሲዳማ ክልል የግብርና ቢሮ ኃላፊ አቶ መስፍን ቃሬም ቀደም ሲል የጀመረው ዘገባ ከሲዳማ ክልል የደረሰን ነው። በሲዳማ ክልል በድርቅ የተነሳ ከ አራት መቶ ሺ የሚበልጡ ሰዎች አስቸኳይ የምግብ እርዳታ ያስፈልጋል ሲል የክልሉ የግብርና ቢሮ ማስታወቁን የሚተነትን ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያደረሰን ዘገባ ነው። የሲዳማ ክልል የግብርና ቢሮ ኃላፊ አቶ መስፍን ቃሬን በክልሉ በተከሰተ የዝናብ እጥረት መቆራረጥና የአየር ፀባይ ለውጥ በበልግ ወቅት የተዘራው የበቆሎና የበሎቄ አዝርት በመጥፋቱ በክልሉ በ15 ወረዳዎች ድርቅ ተከስቷል በማለት ተናግሯል። በ56000 ሄክታር መሬት ላይ የተዘራው አዝርት መጥፋቱንም ገልጿል። በዚህም የተነሳ ከ426000 በላይ ዜጎች ለረሃብ ተጋልጧልም ብሏል። እዚህ የተነሳ ወደ 57196 አባወራዎችና 5243 እማወራዎች በአጠቃላይ ወደ 62439 የአባወራዎች እና የማወራዎች ማሳ ነው የተጎዳው። ይሄ ወደ ቤተሰብ በምናይበት ጊዜ 426701 አጠቃላይ የቤተሰብ አባላት ጉዳት ነው የደረሰባቸው። የፌዴራል የግብርና ሚኒስቴር፣ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን፣ የትምህርትና የውሃ ሚኒስቴር ባለሙያዎች የችግሩ መጠን አጥንተው ማረጋገጣቸውን ተናግረው የአስቸኳይ ጊዜ የምግብ ድጋፍ እየቀረበ ነው ሲሉ ተናግረዋል። ለተራቡ በዚህ በበልግ ዝናብ እጥረት ምክንያት ሰብሎቻቸው ለተጎዱባቸው አርሶ አደሮች ወይም ቤተሰብ አባላት ምግብ የማቅረብ ጉዳይ እያቀረብን ያለ ነው። ሌላ እንደ ክልልም ቀድሞ እንደዚህ የሆነ ችግር በሚያጋጥምበት ጊዜ ድንገተኛ አደጋ ሲያጋጥም ምንድን ነው ማድረግ አለብን ብለን የገዛ ነው ሁለት ሺህ ኩንታል ነበረ። ቀድመንም እሱን የማድረስ ስራም የሰራንበት ሁኔታ ነው ያለው። ሌላ አሁንም የፌደራል እርዳታ የማይደርሳቸው እና የማይበቃ ቢሆን እንኳን የግድ በምግብ እጥረት ሰው መሞት የለበት የሚል የክልሉ ካቢኔ ተወያይቶ ሀምሳ ሚሊዮን ብር መድቦ እንቅስቃሴ እየተደረገ ነው ያለው በድርቁ ምክንያት ለጉዳት ተጋላጭ የሆኑ ከአንድ መቶ ሺህ በላይ ሕጻናትና ሴቶች በጤና ባለሙያዎች መለየታቸውና ለእነሱም የሚሆን ድጋፍ እየቀረበ መሆኑ ተናግሯል። ችግሩን በዘላቅነት ለመፍታት ማካካሻ ዘር እያቀረበ መሆናቸውን የተናገሩት አቶ መስፍን ሞት እንዳይከሰት ጥረት የተደረገ እንደሆነ ነው ያስረዱት። የማካካሻ ዘር ማቅረብ አለብን ብለን እንደ ክልል ቀዳቅደን በክልል ካቢኔት ወስኖ አርባ ሰባት ሚሊዮን ብር ተመድቦ የማካካሻ እህል እያቀረብ ነው ያለ ነው። እስካሁን ድረስ ሁለት ሺህ ስድስት መቶ ስልሳ ሶስት ኩንታል የቦሎቄ ዘርና አንድ ሺህ አምስት መቶ ሀምሳ ኩንታል የጤፍ ዘር አቅርበናል። ለእያንዳንዱ ወረዳም ደርሷል። ሌላ በእንደዚህ አይነት ጊዜ ቶሎ ሊደርስ የሚችል እና ድርቆንም መቋቋም የሚችል ሱኳር ድንች ቁርጥራጭም ለማቅረብ ስድስት ሚሊዮን የሱኳር ድንች ቁርጥራጭ ለማቅረብ ኦልሬዲ ዝግጅት ጨርሰን ነው። አሁን ከነገ ጀምሮ ጊዜ የምንፈጽምበት ደረጃ ላይ ነው ያለ ነው እና ስለዚህ በምግብ እጥረት አንድም ሰው መሞት የለበትም የሚል የክልሉ ካቢኔ አቋም ይዟል። አመመና የተጎዳ ነው የምንለው። ብዙ ጊዜ ያው ህጻናት ላይ ነው የሚታየውና ህጻናት ላይ ያው ቀድሞም ስናደርግ ስናደርገ ነበር ነው። የኦቲፒ እና ኤስሲ የሚባሉ ፕሮግራሞች አሉ። ተኝቶ የሚታከሙ እና ተመላላሽ ታካሚዎች አሉ ህጻናት እና ይሄ ጫፍ ወጥቶ እንዳይሄድ ከፍተኛ ክትትል ነው እየተደረገ ያለው። ይሄ ማለት ቅድም ወደ መቶ ሀያ አራት ሺህ 62 ህጻናትና 62 እናቶች ወደዚህ ደረጃ ውስጥ እንዳይገቡ ነው። ይሄ ሟክ የሚባል በጤና ባለሙያ ተለይቶና ተለክቶ የሚወሰድ እርምጃ ነው። ወደዛ ወደ ከፋ ችግር ውስጥ እንዳይገባ ይሄ የአልሚ ምግብና ፕላምፕኔት የመሳሰሉትን የማሰራጨት ስራ እየተሰራ ስለሆነ ችግሩ የከፋ አይደለም ማለት ይቻላል። በሲዳማ ክልል ብቻ ሳይሆን ኢትዮጵያ ከ40 ዓመታት በኋላም አስከፊ የተባለውን ድርቅ ያስተናገደች መሆኗን የገለጠው የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት ኦቻ 17 ሚሊዮን ዜጎች የአስቸኳይ ጊዜ ሰብአዊ ምግብ ድጋፍ ያስፈልጋቸዋል ብሏል። ድርጅቱ በተለያዩ የአገሪቱ ክልሎች ለሚገኙ 24 ሚሊዮን ዜጎች የምግብ የእርሻ መገልገያዎችና የውሃና የንጽህና መጠበቂያ ቁሳቁሶችን እያቀረበ ድጋፍ በማድረግ ላይ መሆኑን ገልጿል። ማስተባበሪያው 3.5 ሚሊዮን እንስሳት በድርቁ የተነሳ መሞታቸውን አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም በተከታዩ ዘገባ ወደ ሰሜን ኢትዮጵያ ነው የምንመለሰው። ባለፈው ሳምንት የአገረሸው ግጭት ከሰሜን ወሎ ዞን የትግራይ አዋሳኝ አካባቢዎች አፈናቅሏቸው ወደ ደቡብ ወሎ ማዕከል ደሴ ገብተው የነበሩ ሰዎች እየተመለሱ መሆናቸውን ለአሜሪካ ድምጽ ተናግረዋል። በተፈናቃዮቹ ድንገት ተጥለቅልቃ የነበረችው ከተማም ወደ መደበኛ ሕይወቷ እየተመለሰች መሆኑን የከተማይቱ ነዋሪዎች አመልክተዋል። ከዚህ ጋር በተያያዘ ተዋጊዎቹ በዓለም አቀፍ የሰብዕና ሕግጋት መሰረት ለሲቪሎችና ለሲቪል ተቋማት ጥበቃ እንዲያደርጉ የተባበሩት መንግስታት ድርጅት አሳስቧል። መስፍን አራጌ ዝርዝሩን ይዟል። ነሐሴ 18 2014 ዓ ም እንደ አዲስ የተቀሰቀሰውን ጦርነት ምክንያት በማድረግ ከቆቦ ወልዲያና መርሳ ከተሞች እስከ 25 ሺህ የሚገመቱ የህብረተሰብ ክፍሎች ባለፉት ሁለት ቀናት ብቻ ወደ ከተማዋ መግባታቸውን የደሴ ከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላት አስታውቀዋል። አሁን ነሐሴ 18 በተደረገው ትንኮሳ ቆቦን ያለው ጦርነት እና ወልዲያ አካባቢ ያለው ማህበረሰባችን እንግዲህ ጦርነቱን ስጋት ሆኖባቸው ወደ የአካባቢያችን የመጡበት ሁኔታ ነው ያለው። እዚህ ጋር ደግሞ ትክክለኛ ተፈናቅለው ሰግተው የመጡ አሉ። ከተፈናቃዮች ጋር ደግሞ ተደበላልቆ የመጣ ጸጉረ ልውጦች አሉ። እንደ ኮማንደር አሳምነው ሁሉ የኢትዮጵያ መንግስት ጦርነቱን በመቀስቀስ ህወሀትን ይከሳል። የትግራይ ወታደራዊ ኮማንድ ደግሞ አስቀድሞ ባወጣው መግለጫው የአማራ ልዩ ኃይል፣ የወሎ ፋኖንና የመከላከያ ሰራዊቱን በተንኳሽነት ይከሳል። ኮማንደር አሳምነው ተፈናቅለው ወደ ደሴ ከገቡት ውስጥ የህወሀት ሰራዊት አባላት ናቸው ተብለው የተጠረጠሩ አምስት ሰዎች ባለፉት ሁለት ቀናት በቁጥጥር ስር መዋላቸውን አስታውቀዋል። ተመሳስለ የመግባት ሁኔታ አጋጥሞናል። እነኝህም ተትላንት ወዳ ሁለት ትላንት ማት አካባቢ ሶስት ይዘናል፣ ወደ አምስት ጠቅላላዎች ይዘናል። የህወሓት ኃይሎች አብረ ገብተው አግኝተናቸዋል። እነኝህ ብቻ አይደሉም፣ አሁንም ሰርጎ ገብ አሉ የሚል ልምታ የኛ መረጃ የሚያመላክተው እሱን የማጥራት የመፈተሽ ስራ አጠናክረን የምንሄድበት ቁመና ነው የሚል ተፈናቃዮች ጋር እየተመሳሰለ ቋንቋውን በደንብ ይችሉታል፣ ግን ሙሉ አደራሻ እና ሙሉ የት ናቸው የሚለውን ስንጠይቅ ከዛው አካባቢ ተልእኮ ተሰጥቷቸው የመጡ ኃይሎች እንዳሉም ጭምር ያገኘበት ሁኔታ እንዳለ ነው። ከባለፈው ስህተት ከተማችን ላይ መልሰን ላለማስወረር የሚደበቁባቸውን ቦታዎች ትኩረት ሰጥተን እየሰራን ነው ያለ ነው። ይህም አልጋ ቤቶች፣ መደብ ቤቶች፣ ሲቀጥል ጫካዎች ጭምር እና የአከራይ ተከራይ ቤቶችም ጭምር እና ደግሞ ባዶ ቤቶች እነኝህ ላይ የኃይል ተመሳስሎ የተቸገረ መስሎ ህዝባችንን እያሳዘነ ተጎጂ መስሎ እየመጣ ቦታዎችን እየቀየረ የሚጠቀምበት ሲስተም ሊደገም አይገባም። ከዚህ ቀደም አብሮ ሲረዳ የነበረበት ሁኔታ ጭምር እንዳለ አግኝተናል። አሁን ያንን ስህተት አሁን ላይ እንዳይደገም በትኩረት የጸጥታ ኃይላችን በየቀኑ እየገመገም እነኝህን ታርጌት አድርገን እየሰራ ያለበት ሁኔታ ነው ያለው። በወልዲያ ዩኒቨርሲቲ የታሪክና ቅርስ ትምህርት ክፍል መምህር የሆኑትና ከወልዲያ ተፈናቅለው የመጡት ተስፋ የተሾመ በበኩላቸው መፈናቀሉ ያሳደረባቸውን ሥነልቦና እና አካላዊ ጉዳት እንዲገልጸውታል። ተፈናቅዬ የመጣሁት እሁድ በሀያ ሁለት ሁለት ሺ አስራ አራት ዓመተ ምህረት ነው። ስጋት የነበረብን እኛ የዩኒቨርሲቲው አስተማሪዎች እና የዩኒቨርሲቲው ማህበረሰብን ጨምሮ እሁድ ዕለት በሀያ ሁለት ወደ ደሴ ከተማ ሸሽተን የመጣን መሆኑን ነው። አብዛኛዎቻችን ያው በአካባቢው የትራንስፖርት አገልግሎት ባለመኖሩ በእግራችን በጣም እስከ አርባ ማለት ለሚጠጉ ኪሎሜትሮች በእግራችን የመጣንበት ሁኔታ ነበር የነበረው። ከዛ በኋላም ደሴ ከተማም ከመጣም በኋላ በተለይ እኔ ቤተሰብ ስላለኝ ያን ያክል ብዙ እንግልት አልደረሰብኝ ይሆናል። የተወሰኑ ስታፎችም አብሮ የሚመጣው ከነጋ የተጠለሉበት ሁኔታ ነበር። ሌላው ግን በተለይ በጦርነቱ ስጋት የነበረበት ሸሽቶ የመጣው ሕብረተሰብ ተማሪዎቹን ጨምሮ አልጋ ጠፍቶ የማደሪያ አልጋ ጠፍቶ ውጭ ላይ በዚህ በክረምት ሰዓት ዝናብ እየመታቸው በየበር ነው በየጎዳ ነው ያደሩበት ሁኔታና፣ በጣም በርካታ የሰው ቁጥር ከመምጣቱ አንጻር ከተማዋም ተጨናንቃ ያደረችበት ላለፉት ሁለት ቀናቶችም በተከታታይ ይህን ሁኔታ ያየንበት ነገር ነው። ኮማንደር አሳምነው ወልዲያና አካባቢው ላይ አስተማማኝ ሰላም በመኖሩ ተፈናቅለው የመጡትን ሰዎች ወደ አካባቢያቸው የመመለስ ስራ እየተሰራ መሆኑን ጠቁመዋል። በሬ ወለደ ወሬ እየተነዳ የሚመጣው ህብረተሰባችንም ወደ አካባቢው እንዲመለስ አድርገናል። ትናንት ሰፊ ቁጥር ያለው የወልዲያ የመርሳ ዙሪያ ያሉ አካባቢዎች ትራንስፖርት እያመቻቸን እንዲመለሱ እንዳይንገላቱ ለዘረፋ እንዳይጋለጡ፣ እሱን ሁላ በደንብ የሰራንበት ሁኔታ ነው ያለው። ከቀናት በፊት ለአሜሪካ ድምፅ አስተያየታቸውን የሰጡት የወልዲያ ከተማ ከንቲባ ዶክተር ዳዊት መለሰ አካባቢው ሰላም መሆኑን በመጥቀስ ህዝቡ እንዲረጋጋና ከቀየውም የወጣው እንዲመለስ ጥሪ ማስተላለፋቸው ይታወሳል። የአሜሪካ ድምፅ ዘጋቢ በደሴ ከተማ ተንቀሳቅሶ እንደታዘበው የተፈናቃዮቹን ወደ ደሴ መግባት ተከትሎ በከተማዋ የሚገኙ ባንኮች ረጅም ሰልፍ ይዘው በሚጠባበቁ ደንበኞች ተ ጨናንቀዋል። አንዳንዶች ደንበኞችም በምንፈልገው መጠን ተገቢውን አገልግሎት እያገኘን አይደለም፣ አንዳንዶቹ ጋርም አገልግሎቱ ተቋርጧል የሚል ቅሬታ አላቸው። የአሜሪካ ድምፅ በከተማዋ ጸጥታና ወቅታዊ ጉዳይ ላይ እየመከሩ ነው የተባሉትን የከተማዋን ከንቲባ ሳሙኤል ሞላልኝን ለማግኘት ሞክሮ ለጊዜው ባይሳካለትም ትናንት በአገልግሎት መስተጓጎል ዙሪያ ለአካባቢው መገናኛ ብዙኃን በሰጡት ምላሽ የአገልግሎቱ መቋረጥ አግባብ እንዳልሆነ ተናግረዋል። ያን ያሉ ባንክ አገልግሎት መስጠት መቻላል ያለበት ትክክል አይደለም። አገልግሎት የህብረተሰብ ሊገለገል ይገባል፣ እና በዚህ መሰረት ሁሉም አገልግሎት ሰጭ ተቋማት አገልግሎታቸውን መስጠት መቻል አለባቸው። ይሄም ስራ ማቆም ተገቢ አይደለም። ሁሉም አገልግሎት በተሰጠበት አግባብ አገልግሎት መስጠት መቻል አለበት። በሌላ በኩል የተፈናቃዮችን ወደ ከተማ መግባት ተከትሎ የዋጋ ጭማሪ ያደረጉ የንግዱ ማህበረሰብ አባላት እንዳሉ ደርሸበታለሁ የሚለው ከተማ አስተዳደሩ ከድርጊታቸው ካልታቀቡ ድርጅቶቹን ከመዝጋት ጀምሮ ባለቤቶቹን በህግ እስከ መጠየቅ የሚደርስ ውሳኔ ሊወስድ እንደሚችል ከንቲባው አስታውቀዋል። ወደ አዲስ አበባና ሌሎች አካባቢዎች ሰዎችን አሳፍረው ከሚወጡት መኪኖች በተ በተጨማሪ ከተማዋ ውስጥ ሰሌዳ ቁጥር የሌላቸው በርካታ ባለ ሶስት እግር ተሽከርካሪዎች ወይም ባጃጆች በየቦታው ይስተዋላሉ። የከተማ አስተዳደሩ ከንቲባ የከተማዋን የትራፊክ እንቅስቃሴ ላለማጨናነቅና የጸጥታ ስጋቶችን ለማስወገድ ስምሪት ያልተሰጣቸው መሆኑ ሰሌዳ ቁጥር ያለጠፉ ባጃጆች እንዳይንቀሳቀሱ ማገዱን ጠቁመዋል። የከተማ አስተዳደሩ ያወጣቸው አስገዳጅ ህጎች አሉ። ከአንድ ሰዓት በኋላ እንቅስቃሴ መቆም አለበት። የደሴ ከተማ ስምሪት ያልተሰጣቸው you cool. ባጃጆች ተፈናቃዮች ይዘዋቸው የመጡ ባጃጆች፣ ሌሎችም ማጃጆች አሉ። እነዚህ እንቅስቃሴ ከተማው ላይ መስራት የለባቸውም። ኮንትራትም ምንም በውስጥ ለውስጥ እየያዙ የሚጠይቁትም ስላለ ይሄንን ማስተናገድ የለብንም። ታክሲዎችም ከሁለት ሰዓት በኋላ እንዳይንቀሳቀሱ ታግዷል። ይሄ መከበር አለበት። የደሴ ከተማ ባወጣው አስቸኳይ ጊዜ አዋጅ መጠጥ ቤቶችን ጨምሮ ሌሎች አገልግሎት ሰጪ ድርጅቶች ሁለት ሰዓት ላይ እንዲዘጉ፣ ተሽከርካሪዎች ካለ ሰዓት፣ ሰዎች ደግሞ ከሁለት ሰዓት በኋላ እንዳይንቀሳቀሱ እገዳ ጥሏል። ለአሜሪካ ድም ሬዲዮ መስፍን አራጌ ነኝ ከደሴ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የፍትህ መስሪያ ቤት ማክሰኞ ዕለት ባቀረበው ክስ የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚደረግባቸውን ምርመራ ለማደናቀፍ ሚስጥራዊ የመንግስት ሰነዶችን አሽሸው ሊሆን ይችላል በሚል የፌዴራል ምርመራ ቢሮ ፍሎሪዳ የሚገኘው መኖሪያ ቤትና መዝናኛ ክለባቸው ላይ ፍተሻ እንዲያካሂድ ፈቃድ መስጠቱን አስታውቋል። ይህ ሁኔታ አስደንጋጭ መሆኑንም ጉዳዩ የሚከታተሉ ባለሙያዎች ተናግረዋል። ተከታዩ ዘገባ የአሜሪካ ድምጽ ዲፕሎማት ዘጋቢ ሲንዲ ሴይን በዚህ ዙሪያ ያደረሰችን ዘገባ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት ማክሰኞ ዕለት ከመሰረተው የክስ መዝገብ ጋር ተያይዞ የወጣው የፎቶ ማስረጃ በሚስጥር መያዝ የነበረባቸው የመንግስት ሰነዶች በቀድሞ ፕሬዚዳንት ዶናልድ ትራምፕ ማላራጎ መኖሪያ ቤት ውስጥ በሚገኘው ቢሮአቸው መሬት ላይ ተደርድረው ያሳያል። በእነዚህ ሰነዶች ሽፋን ላይ በግልጽ የሚታየው ደማቅ ብርቱካናማ ቀለም ያለበት ምልክት መረጃው ምስጢራዊ መሆኑን በግልጽ ያሳያል። ስለዚህ ምንም የሚያሻማ ነገር የለም። እሱ የሚለው ወይም የሚያከራክረው መረጃዎቹን ምስጢራዊነታቸውን ሽሮ ለሕዝብ ይፋ እንዲደረጉ ማድረጉን ነው። በትክክል ልዩነቱ ካልተቀመጠ ወይም በዛ መልኩ ካልተዛወረ በስተቀር የመለያየቱ ሁኔታ ስራ ላይ ሊውል አይችልም። ምክንያቱም ሰዎች አንድ ነገር ምስጢራዊ ነው አይደለም የሚለውን ነገር ለይተው ማወቅ አለባቸው። ነሐሴ ሁለት ቀን 2014 ዓ ም የአሜሪካ የፌዴራል ምርመራ ቢሮ ፍሎሪዳ ግዛት በሚገኘው ማላራጎ መኖሪያ ቤት ላይ ድንገተኛ ፍተሻ ያካሄደው ከትራምፕ ጠበቆች አንዱ ሁሉም ሚስጥራዊ ሰነዶች ወደ ቦታቸው መመለሳቸውን ከተናገሩ በኋላ ነው። የፍትህ መስሪያ ቤቱ እንዳስታወቀው የትራምፕ ጠበቃ የመንግስት ሰራተኞች በማራላጎ መጋዘን ውስጥ የተቀመጡ ሳጥኖችን ከፍተው እንዳይመለከቱ በግልጽ መከልከላቸውንና መንግስት ሚስጥራዊነታቸውን የሚያመለክት ምልክት የተደረገባቸው ሰነዶች መቅረት አለመቅረታቸውን ለማረጋገጥ እድል እንዳያገኝ መደረጉን ተናግረዋል ብሏል። ይህ ለትራምፕና ለጠበቆቻቸው ለምን ችግር እንደሚፈጥርባቸው ባለሙያዎች ያስረዳሉ። ብራድሊ ሞስ ዋሽንግተን ዲሲ በሚገኘው የብሔራዊ ደህንነት ቢሮ ጠበቃ ሲሆኑ የአሜሪካ ድምፅ በስካይፕ አናግሯቸዋል። ሁኔታውን የበለጠ የከፋ የሚያደርገውና ሁኔታው ወደ ክስ እንዲሄድ ሊያደርግ ይችላል ብዬ እንዳስብ ያደረገኝ ምክንያት ተቃውሟቸው ለመደበቅ መሞከራቸው እና ለመከላከል መሞከራቸው ነው። ፋይሎችን ወደ ማራላጎ ማዛወራቸው እና በሰኒወር ላይ ምንም አይነት ፋይል የለም ብለው መማላቸው ነው። ነገር ግን ኤፍቢአይ ተጨማሪ መረጃ እና ተጨማሪ ፋይል መኖሩን እና የትረምፕ ቡድን ደብቆት እንደነበር የሚያሳይ መረጃ አግኝቷል። ሞስ አክለው ትራምፕ በሰነዶቹ ምክንያት ሊከሰሱ ይችላሉ ብለው እንደሚያምኑ ነገር ግን ክሱ በቅርብ ጊዜ ይሆናል ብለው እንደማያስቡ ለአሜሪካ ድምፅ ተናግረዋል። ጉዳዩ ጠንካራ መሰረት ያለው መሆኑ ሳይረጋገጥና ሁሉም ነገር በጥንቃቄና በትክክል ተብጠርጥሮ ሳይጣራ እንደዚህ አይነት ክስ አይመሰረትም። አሁን እዛ ሁኔታ ላይ እየደረሱ አይመስለኝም። ነገር ግን በጥቂት ወራት ውስጥ የሚደርሱ ይመስለኛል። በአሜሪካ ዩኒቨርሲቲ የሕግ መምህር የሆኑት ኪምበርሊ ወይል የፍትህ ሚኒስትር የቀድሞ ፕሬዚዳንቱን ለክስ ማቅረብ ምን አይነት የፖለቲካ አንድምታ እንደሚኖረው ከግምት ውስጥ የሚያስገባ ቢሆንም የብሔራዊ ደህንነት ጉዳዮችም መታየት አለባቸው ሲሉ ይገልጻሉ። በኔ እይታ ለፌዴራል ምርመራ ቢሮ ለሲአይኤ እና ሌሎች የብሔራዊ ደህንነት መስሪያ ቤቶች ትልቁ ጉዳይ ነው ብዬ የማስበው ምን ያህል ለጉዳት ተጋልጠናል፣ ይህ የሕግ መጣስስ ምን ያህል ከባድ ጉዳይ ነው፣ ዶናልድ ትራምፕ ሰነዶቹን ከማራ ለውጎ ውጭስ አውጥተዋቸው ነበር፣ እኛ የማናውቃቸው ተጨማሪ ሰነዶችስ እጃቸው ላይ አለ የሚለው ነው። ትልቁ ጥያቄ ደግሞ ለውጭ ተቀናቃኞቻችን የመግቢያ መንገድ ከፍቶላቸዋል የሚለው ነው። ትራምፕ ምንም አይነት ያልተገባ ድርጊት አለመፈጸማቸውን ገልጸው ይከራከራሉ። ሆኖም ብዛት ያላቸው ሚስጥራዊ ሰነዶችን ለምን ከዋይት ሃውስ ይዘው እንደወጡ አላብራሩም። በማህበራዊ ሚዲያዎች ላይ ባወጧቸው መልእክቶች የፍትህ ሚኒስቴር እና ፌዴራል ምርመራ ቢሮ ያለምንም ማስረጃ መኖሪያ ቤታቸውን መፈተሻቸው ፖለቲካዊ ግፊት ያለበት ነው ሲሉም ከሰዋቸዋል። ፕሬዚዳንት ባይደን በበኩላቸው ሁኔታውን አዲስ ጥቃት ሲሉ ገልጸውታል። አሁን በፌዴራል ምርመራ ቢሮ ላይ አዲስ ጥቃት ሲደርስበት ማየት ደግሞ ያቀለሸልሻል። ፕሬዚዳንት ጆ ባይደን የፌዴራል ምርመራ ቢሮ ሰራተኞች የህግ አስከባሪ መሆናቸውን እና በስራቸው ምክንያት ብቻ ህይወታቸውን አደጋ ላይ እየጣሉ መሆናቸውን በመግለጽ በሪፐብሊካኖች እየደረሰባቸው ያለውን ጥቃት ያወገዙ ሲሆን በትራምፕ ሰነዶች ዙሪያ ያለውን ምርመራ ግን ሙሉ ለሙሉ ለፍትህ መስሪያ ቤቱ መተዋቸውን ገልጸዋል። በሲድኒ ሴን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ አስራ ዘጠኝ በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤን ኤስ ኤስ አስራ ሁለት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ መሰናዷችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ አድርገን ወደ ያዝነው ቅንብር እንለፍ። ዳግም ካገረሸው የሰሜን ኢትዮጵያ ጦርነት ጋር በተያያዘ የተቃዋሚ የፖለቲካ ፓርቲዎች የተለያዩ ሀሳቦችን እየሰነዘሩ ነው። አንዳንድ የፖለቲካ ፓርቲዎች ለጦርነቱ መቀስቀስ መንግስትን ተጠያቂ ሲያደርጉ፣ ሌሎች ደግሞ የህወሀትን ተጠያቂ በማድረግ ላይ ናቸው። ለአሜሪካ ድምፅ አስተያየታቸውን የሰጡ የተለያዩ የተቃዋሚ ፓርቲ አመራሮች ለጦርነቱ መፍትሄ ያመጣል ያሉትን ሀሳብም አንስተዋል። ኬኔዲ አባተን ያነጋገራቸው ለቪኦኤ አስተያየታቸውን የሰጡ ተቃዋሚ የፖለቲካ ፓርቲዎች ከሰሜን ኢትዮጵያው ግጭት ጋር በተያያዘ የተለያየ አቋም አንጸባርቀዋል። ሁለቱም አካላት ጦርነቱን በአስቸኳይ እንዲያቆሙ የጠየቁት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለጦርነቱ መቀስቀስ መንግስት በሀገሪቱ ያሉ ችግሮችን በተለያየ መንገድ ለመፍታት መሞከሩን በዋና ምክንያትነት ያስቀምጣሉ። ጦርነቱ ከዚህ በፊትም ደጋግመን እንደገለጽነው ብዙ ትርፍ እያመጣ አይደለም። ኪሳራውም ደሞ ያው እንደሚታወቀው ሀገሪቷ ያላየችው አይነት የህይወትም የደምም ክሳራ የሀብትም ክሳራ እየመጣ ነው። ያ ኢትዮጵያ ውስጥ ያለው ችግር እኛ በዋናነት የፖለቲካ ችግር ነው። የፖለቲካ ችግር ደግሞ መፍትሔው ፖለቲካዊ መሆን አለበት። የፖለቲካ ችግርም በጦርነት መፍታት ጠቃሚ አይደለም። በተለይ መንግስት በዚያ በኩል የዛ እንግዲህ ጦርነት አቁም አለው በሚልበት ፕሮፌሰር መረራ ግጭቱ በቆመበት ጊዜ በጋራ ስምምነት አለመቆሙንና መንግስትን ተጠያቂ ያደረጉበትን በትግራይ ያለውን የመሰረታዊ አገልግሎቶች አቅርቦት ችግርም ለጦርነቱ መቀስቀስ በተጨማሪ ምክንያትነት ያነሳሉ። ተኩስ ማቆም ስምምነቱን የሚባልበት ሌላው ቢቀርብ ነባግ እንደ መብራት ምናምን የሚሉ ነገሮች ላይ ተስማምቶ መፍታት አልቻሉም። ስለዚህ አሁን ምንድነው አንዳንድ ጊዜ ሲሰማ ሲሰማ አይ ሞት በሁለቱም በኩል ከመጣ የሚል ነገር ውስጥ ይገባሉ። ይሄ የኢትዮጵያ መንግስት ፖሊሲ አውጪዎች ማወቅ ነበረባቸው። ሌላው አስተያየት ሰጫችን የአረና ትግራይ ምክትል ሊቀመንበር አቶ ጎይቶም ጸጋይም የፕሮፌሰር መረራ ጉዲናን ሀሳብ ይጋራሉ። እንደ ፓርቲ ሁ ኮንሲስተንት ሊያያዝ ነው ነገር የለበትም የሚል ነው። ጦርነት ማንንም ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ግን ለጦርነቱ መቀስቀስ ተጠያቂ የሚያደርጉት ህወሀትን ነው። እንደ እርሳቸው ሀሳብ በመንግስት የቀረቡ የሰላም ሀሳቦችን ባለመቀበል ጦርነቱን የቀሰቀሰው ህወሀት ነው። የእኛ ፓርቲ አቋም በግልጽ ለማስቀመጥ ያክል መንግስት ለሰላም ያለውን ፍላጎት እና ይህንንም ለማሳካት የሄደበትን እርቀት በበጎ ጎን ነው የምናየው። ለዚህም ከፍተኛ አድናቆት አለን። ነገር ግን ሀገር እንደ ሀገር መቀጠል ስላለባትና በአንድም በሌላ መንገድ የኢትዮጵያ ሉዓላዊነት፣ የኢትዮጵያ አንድነት፣ የዜጎች ህልውና፣ የዜጎች ሰብአዊ መብት መከበር ስላለበት የግድ መከላከል አስፈላጊ በመሆኑ መንግስት አሁን እያራመደ ያለውን አቋም ሙሉ በሙሉ እንደግፋለን። ምንም ጥያቄ የለውም። ጦርነት ተመራጭ አይደለም። በየትኛውም መንገድ ቢሆን ሰላም አማራጭ ነው። ስለዚህ ጦርነት የመጨረሻ አማራጭ የአማራጭ ሁሉ አማራጭ ሊሆን ነው የሚችለው። ያም ቢሆን ከሰላም ጋር በምንም መልኩ ቢሆን ሊነጻጸር አይችልም። ሰላም የሚገኝ ከሆነ ጥሩ ነው። መንግስትም ከአሁን በፊትም በተለያየ መንገድ ሲገልጽ እንደነበረው፣ በግልጽም እንደሚታየው ይህንን ምንም አይነት መሸፋፈንም አያስፈልግም። የመንግስት አቋም ተገኝ ነው ብለን ስለምናምን ድጋፍ ነው ያለን። ነገር ግን አሁንም ቢሆን ለሰላም በየትኛውም ሰዓት በየትኛውም ጊዜ በየትኛውም ቦታ ቢሆን ለሰላም ቅድሚያ መስጠት ተገቢ ነው። አሁንም ቢሆን አሁንም ቢሆን ለሰላም ቅድሚያ መስጠት ድጋፍ የምናደርገው ነው የሚሆነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን አመራሮች ለማግኘት ያደረግኩት ተደጋጋሚ ሙከራ ባይሳካም ፓርቲው የጦርነቱን መቀስቀስ በማስመልከት ባወጣው መግለጫ የፌዴራል መንግስት ከግማሽ ርቀት በላይም ቢሆን ተጉዞ ለሰላም አማራጭ ቅድሚያ እንዲሰጥ መጣሩን በመጥቀስ በተደጋጋሚ ከሰላም በተቃራኒ እየቆመ የኢትዮጵያን ሕዝብ ለመከራ መዳረጉን እንደቀጠለ ነው ሲል ህወሓትን ወንጅሏል። በተደጋጋሚ ጦርነቶች እንዳይከሰቱ ማስቆም የሚቻለው በቂ ዝግጅት አድርጎ የጥፋት ኃይሎች ላይ ለአንዴና ለመ የመጨረሻ ጊዜ የማያዳግም እርምጃ መውሰድ ሲቻል ብቻ ነው ያለው ፓርቲው። በመሆኑም መንግስት በቁርጠኝነት የሚጠበቅበትን ኃላፊነት ሁሉ እንዲወጣ ሲል አሳስቧል። ጦርነቱ መቆም አለበት የሚሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በሰጡን አስተያየት ደግሞ ለዚህም ዋነኛው ኃላፊነት የመንግስት እንደሆነ ይገልጻሉ። መንግስት ለዘላቂ መፍትሄ ከህወሀት ጋር ብቻ ሳይሆን ሁሉንም ያካተተ ድርድር ማድረግ እንዳለበትም ጠቁመዋል። በፍጥነት ነገሮችን ለመፍታት በፍጥነት ችግሩ ያለው እኮ ትግራይ ብቻ አይደለም። ከትግራይ እስከ ኦሮሚያ፣ እስከ ሱማሌ፣ እስከ ጋምቤላ፣ እስከ ቤኒሻንጉል፣ እስከ ምን ሀገሪቷ በአስቸጋሪ ሁኔታ ውስጥ ገብታለች። ስለዚህ አብዘኛው የሀገሪቱ አካባቢዎች ሰላምና መረጋጋት በሚሰፍንበት መንገድ መንግስት መንቀሳቀስ አለበት፣ በቁርጠኝነት መንግስት ደግሞ ተጠያቂ ነው። ሁላችንም ይሄ እንትን ስለሆነ ተጠያቂ ነው። በኢትዮጵያ ህዝብ የሚንቀሳቀስ ተቋም ነው። የመጀመሪያው ደግሞ የመጀመሪያው መንግስታት ሲፈጠሩ ድሮ በትምህርቱ ቢሆን መንግስት የተፈጠረው መጀመሪያ ሰላምን ለማምጣት። ስለዚህ ነው መንግስት ኳሷ በዋናነት ያለችው መንግስት ሜዳ ነው። ግን ሌሎቹም የራሳቸው ችግር አላቸው። የተበላሸ የፖለቲካ በሁሉም አካባቢዎች እንደገና መልክ ማስያዝ የሚቻለው በተለይ ወሳኝ የሆኑ ባለድርሻ አካላትን የሚጨምር ክርክር፣ ድርድር ያስፈልጋል። የኢትዮጵያ መንግስት አሁንም ይደግማለው ከሀገሪቷና ሕዝቦቿን ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንዲመራ በዚህ አጋጣሚ ጥሪ ያደርጋል። የአረና ትግራይ ምክትል ሊቀመንበር አቶ ጐይቶም ጸጋይ ደግሞ ለትግራይ ክልል መሰረታዊ አገልግሎቶችን ወደ ነበሩበት መመለስ ለጦርነቱ መፍትሄ ያመጣል የሚል እምነት አላቸው። እኔ የማየው ለሕዝብ የሚደረሳ ፍትሄ ይኖራል። የትግራይ ሕዝብ ሕዝቡ ነው ብዬ ነው ማ ብሔራዊ መንግስት ሕዝቡ ነው ስለዚህ ተቋማት ማለት አንዱ ባንክ ነው። ሌላው ተቋም አይደለም ቴሌ ነው። ሁሉም የፌዴራል መንግስት ተቋማት ካልገቡ የሚባለውን ነገር ሊሆን አይችልም። አለስ ግን ሰርቪሱ ሊያንቀሳቅሱ የሚችሉ ነገሮችን ከህወሓትም ኃላፊነት ተሰጥቷቸው እና ተቀብለው እነሱም የህዙ አገልግሎት ማግኘት እንድችል ከተደረገ አንድ መፍትሄ ነው ብዬ ነው የማስበው። የግድ በሁሉም ነገር መፍትሄ ከመጣ በኋላ ነው ባንክ መከፈት ያለበት የሚለውን አካሄድ ህዝቡን ይጎዳል፣ ይበልጥ እያረረቀ ይመስለኛል። ለሰላም ሁሉም ኃላፊነት አለበት የሚሉት የአዲሃን ሊቀመንበር አቶ ተስፋውን አለምነህ በበኩላቸው ነገር ግን የሰላም ፍላጎት የለውም ያሉት ህወሀት ወደ ሰላም እንዲመጣ ፓርቲያቸው ከመንግስት ጋር በመሆን እንደሚታገል ተናግረዋል። በየትኛውም አግባብ ቢሆን በየትኛውም ደረጃ ቢሆን ሰላም ተመራጭ መሆን መቻል አለበት። ይህ እንዳለ ሆኖ የኢትዮጵያ አንድነት፣ የኢትዮጵያ ሉዓላዊነት፣ የዜጎች ሰብዓዊና መብት መጠበቅ መቻል አለበት። ዘገባችንም ከዚሁ ከሰሜን ኢትዮጵያ ጦርነት ጋር የተያያዘ ነው። የሰሜን ኢትዮጵያ ጦርነት በመሰረተ ልማት ላይ ከ አንድ ነጥብ ስድስት ቢሊዮን ብር በላይ የሚገመት ጉዳት ማድረሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ለአሜሪካ ድምጽ እንደገለጹት በጦርነቱ ውድመት ከደረሰባቸው የኤሌክትሪክ ኃይል ማስተላለፊያዎችና የማከፋፈያ ጣቢያዎች በተጨማሪ በመሰረተ ልማት ላይ ከፍተኛ ዝርፊያ እንደተፈጸመ ተናግረዋል። አሁን ዳግም ያገረሸው ጦርነትም በመሰረተ ልማት ላይ ተመሳሳይ ችግር ሊያስከትል እንደሚችል ጠቁመው ግጭቱ ቀደም ሲል ጉዳት ለደረሰባቸው አካባቢዎች ኃይል ለማቅረብ የሚደረግን ጥረትም ያሰናክላል ብለዋል። ገብረ ሚካኤል ገብረ ማርያም ዝርዝር አለው። በጦርነቱ ወቅት ቀጥተኛ በሆነ የተኩስ ልውውጥ ምክንያት በሚከሰቱ ውድመትና ግጭቱን ተከትሎ በሚፈጸሙ የዘረፋ ተግባራት በኤሌክትሪክ ኃይል መሰረተ ልማት ላይ ጉዳት እንደሚደርስ የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ ገልጿል። አንደኛው በቀጥታ የግጭት ቀጠና ውስጥ ያሉ መሰረተ ልማቶች በተኩስ ልውውጥ የሚደርስባቸው ጉዳት ይኖራል። ሁለተኛ የስርቆት ሁኔታ ነው። ይሄን ግጭት ሽፋን አድርገው መሰረተ ልማትን ታርጌት አድርገው ደግሞ የሚንቀሳቀሱ ሰዎች አሉ። በሰሜን ኢትዮጵያው ጦርነትም በእነዚህ ሁለት መንገዶች አማካኝነት በኤሌክትሪክ ኃይል ማስተላለፊያ መስመሮች፣ በማከፋፈያ ጣቢያዎችና ሌሎች መሰረተ ልማቶች ላይ ጉዳት መድረሱን ተናግረዋል። ካለፈው ከ2013 ሐምሌ ጀምሮ በነበረው ግጭት በምስራቅ አማራ እና በአፋር ክልል ላይ ከነበረን መሰረተ ልማት ከግማሽ በላይ የሚሆነው ወድሟል። የሪጅን ቢሮዎች የቢሮ መገልገያ ቁሶች፣ ኮምፒውተር፣ ወንበሮች የሚወሰዱት ተወስደዋል፣ የሚሰባበሩት ተሰባብረዋል። ከዛ ውጭ ማከፋፊያ ጣቢያዎች ውስጥ ያሉ ለመለዋወጫ አገልግሎት የሚያገለግሉ ችግር ቢያጋጥም ወዲያውኑ ለጥገና ስራ ሊሆኑ የሚችሉ መሳሪያዎች፣ እቃዎች ተወስደዋል። ተነቅሎ የተወሰደም ማከፋፊያ ጣቢያ አለን ለምሳሌ ወልዴ አካባቢ ዶሮ ግብር የሚባለው ቦታ ላይ የተንቀሳቃሽ ማከፋፊያ ጣቢያ አለ። ይሄ የተንቀሳቃሽ ማከፋፊያ ጣቢያ የምንለው በቋሚነት አንድ አካባቢ ላይ ማከፋፊያ ጣቢያ እስከሚገነባ ድረስ የሚያጋጥመውን የኃይል እጥረት ችግር ለመቅረፍ በጊዜያዊነት የሚያገለግል ነው። ከዛ ዘላቂ የሆነ ቋሚ የሆነ ማከፋፊያ ጣቢያ ሲገነባ ደግሞ እንደገና ከዛ አካባቢ ተነስቶ ሌሎች አካባቢዎች ላይ አገልግሎት ሊሰጥ የሚችል እሱን ማከፋፊያ ጣቢያውን ጨምሮ ብዙ የተወሰዱ እና የወደሙ ንብረቶች አሉ። ይሄ ተቋሙን በከፍተኛ ሁኔታ ለምሳሌ ያላለቁ ፕሮጀክቶች ተጨማሪ ወጪ እንዲያወጡ፣ አገልግሎት እየሰጡ ያሉ መስመሮች ደግሞ የአገልግሎት መስተጓጎል እንዲያጋጥማቸው እና እነዚህን ለመተካት ተጨማሪ ወጪ እንዲወጣ፣ ኃይል ሲቋረጥ ደግሞ በምክንያት ምክንያት ተቋሙ ተጨማሪ ገንዘብ እንዳያገኝ የሚያደርጉ ስራዎች ናቸው። በዚህ ረገድ እንግዲህ በሁለቱም በኩል ተቋሙ ላይ ትልልቅ ኪሳራዎች እየደረሱ ነው። በጦርነቱ ምክንያት በአፋርና በምስራቅ አማራ አካባቢዎች ተፈጽመዋል ባሉት የኤሌክትሪክ ኃይል መሰረተ ልማት ውድመትና ዘረፋ የደረሰው ጉዳት በገንዘብ ሲተመን ምን ያህል እንደሆነም አቶ ሞገስ መኮንን ጠቅሷል። እንግዲህ በገንዘብ ደረጃ አጠቃላይ ወደ 1.6 ቢሊዮን የኢትዮጵያ ብር የሚገመት ዝርፊያና ውድመት ገጥሞናል ማለት ነው። ልክ መጀመሪያ ላይ የተደረገው 2013 ጥቅምት መጨረሻ ትግራይ ላይ የነበረው ግጭት የተነሳ የወደሙ መሰረተ ልማቶች ነበሩ። መንግስት ሁኔታውም ከተቆጣጠረ በኋላ እነዚያን መሰረተ ልማቶች ታህሳስ ላይ አብዛኛውን መልሰን ጠግነናል። ስለዚህ ትግራይ ላይ የነበረውን የመሰረተ ልማት ውድመት ሳይጨምር በአማራ እና በአፋር በነበሩ አካባቢዎች ላይ በነበረው ግጭት ከ1.6 ቢሊዮን ብር የሚበልጥ ኪሳራ ውድመት የደረሰው በነዚህ ምክንያት ነው። አሁን እንደገና በተቀሰቀሰው ጦርነትም በኤሌክትሪክ ኃይል መሰረተ ልማት ላይ ተመሳሳይ ችግር ሊያጋጥም እንደሚችል የኮሚኒኬሽን ዳይሬክተሩ ስጋታቸውን ገልጸዋል። ግጭት ሲያጋጥም፣ ይሄ ጦርነት ሲኖር፣ የተኩስ ልውውጥ ሲኖር፣ የተኩስ ልውውጥን የሚያደርጉት ቡድኖች እነሱን አሸናፊ ሊያደርጋቸው የሚችል የውጊያ ስልት የሚከተሉ እንደመሆናቸው መጠን ኢንፍራስትራክቸሩ ታሳቢ ይደረጋል ብለን አናስብም። ግጭት ነው፣ ጦርነት ነው። ስለዚህ በዛ ጦርነት የመሰረተ ልማት ይወድማል። በእነዚህ ምክንያት ግጭቱ በቀጥታ በመሰረተ ልማት ላይ ጉዳት ሊያደርስ እንደሚችል ምንም ጥያቄ የሚቀርብበት አይደለም። ጉዳቱ ምን ያህል የከፋ ይሆናል፣ በፊት ከነበረው ምን የተለየ ያደርገዋል የሚለውን አሁን ላይ ለመገመት ያስቸግራል። አሁንም ግጭቱ ባለበት አካባቢ ላይ እንደዚህ አይነት ተጨማሪ የሆነ የመሰረተ ልማት ውድመትም ስርቆትም ይኖራል ብለን ነው የምንገምተው። ግጭቱ ቀደም ሲል በመሰረተ ልማቶች ላይ በደረሰው ውድመት ምክንያት ኃይል ለተቋረጠባቸው አካባቢዎች የኤሌክትሪክ ኃይል ለማቅረብ የሚደረግን ጥረት እንደሚያሰናክልም አመልክቷል። በተለይ አሁንም ግጭቱ የተቀሰቀሰበት አካባቢ ከአመት በላይ ኤሌክትሪክ ያላገኙ አካባቢዎች ጭምር ያሉበት ነው። ስለዚህ እዚ አካባቢ ኤሌክትሪክ ለማገናኘት በሚደረገው ጥረት ላይ እንቅፋት ይሆናል። ተጨማሪ ደግሞ ኤሌክትሪክ ሲያገኙ የነበሩ አካባቢዎችም ኤሌክትሪክ እንዲያጡ ምክንያት ይሆናል። ጦርነት በሚካሄድባቸው አካባቢዎች የኤሌክትሪክ ኃይል መሰረተ ልማቶችን ከውድመት ለመከላከል ከባድ እንደሆነም አቶ ሞገስ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የሐሙስ ምሽት መሰናዷችን ከአሜሪካ ድምጽ እንደቀጠለ ነው። በኢትዮጵያ የቴሌኮም ታሪክ የመጀመሪያው የሆነው የግል ተቋም ደንበኞችን አገልግሎቱን እየተጠቀሙ ነው። ሳፋሪኮም የተባለው ይህ የመጀመሪያ የግል ተቋም የሙከራ አገልግሎቱን በቅድሚያ የጀመረው በድሬዳዋ ሲሆን ባለፈው ሰኞ የተጀመረው አገልግሎት ከኢትዮ ቴሌኮም ወደ ሳፋሪ ኮም ሲደወል ከሚያጋጥመው ችግር በስተቀር በተሳካ ሁኔታ እየሄደ መሆኑን ደንበኞች ገልጸዋል። የስልክና ኢንተርኔት አገልግሎቶች የቀረቡበት ዋጋም ከኢትዮ ቴሌኮም ጋር ተቀራራቢ መሆኑን የሳፋሪ ሳፋሪኮም መግለጫ ያመለክታል። የሳፋሪኮምን የመጀመሪያ ደንበኞች ያነጋገራቸው አዲስ ቸኮል ተከታዩን ልፏል። ሳፋሪኮም የተባለው የግል የቴሌኮም ኩባንያ የመጀመሪያ ኢትዮጵያ አገልግሎቱን በድሬዳዋ የጀመረው ሰሞኑን ነበር። ኩባንያው ከሰኞ እለት ጀምሮ ድሬዳዋ ባሉት ሶስት ቅርንጫፎች የቴሌኮም አገልግሎት መስጫ ሲም ካርድ ሽያጭ የጀመረ ሲሆን በርካታ የከተማ ነዋሪዎችም በመሸጫ ጣቢያዎቹ ተሰልፈው ሲም ካርድ ሲገዙ ውለዋል። ሲም ካርድ ገዝተው ሲወጡ ያገኘናቸው የድሬዳዋ ከተማ ነዋሪዎች አማራጭ ማግኘት በመጀመራቸው ደስተኛ መሆናቸውን ገልጸዋል። አንደኛ ነገር

በኮድ ቁጥር 07 የሚጀምረው የሳፋሪኮም ኔትወርክ ወደ ሌላ የሳፋሪኮም ደንበኛ ቁጥር ወይም ወደ ኢትዮ ቴሌኮም ደንበኛ ቁጥር ሲደውሉ በቀላሉ እንደሚያገናኝ አስተያየት ሰጪዎች ገልጸውልናል። ከኢትዮ ቴሌኮም ቁጥር ወደ ሳፋሪኮም ቁጥር እንዲሁም ከሳፋሪኮም ቁጥር ወደ ውጭ ሀገር ሲደወል ግን የሚያጋጥሙ ችግሮች መኖራቸውን የጠቀሱ ደንበኞች አሉ። በጽሁፍ መልእክትና በኢንተርኔት አገልግሎት ላይ ግን ይህኑ ተብሎ የሚጠቀስ ክፍተት ያለመኖሩን ተገልጋዮች ለአሜሪካ ድምጽ ተናግረዋል። ምትኩ ቶላ ይባላሉ። እንግዲህ ሳፋሪኮም ወደ ሀገራችን ብሎም ወደ ድሬዳዋ የመጣው ያሳለፍ ነው፣ ሰኞ ነው አገልግሎቱን መጠቀም ከጀመርኩኝ ዛሬ አራተኛ ቀን ነው። ከኔትወርክ አንጻር ድምፅ ጥራት አለው፣ ቆንጆ ነው። ኢንተርኔትን አገልግሎት እንደዚህ የጽሁፍ መልእክት ላይ ፈጣን ነው ሆኖ ያገኘሁት። ይሄ ተቋም ወደ ሀገራችን መምጣቱና በዚህ በተለይ በስልክም በኢንተርኔት የተለያዩ ከዚህ ከኦንላይን ሲስተም ጋር ባለው ነገር ተጨማሪ ነገር ሆኖ መምጣቱ በጣም ደስተኛ ነው። አገልግሎትቱ ላይ እስካሁን ክፍተት አላየሁም። በተለይ ቅድም እንደተከስኩ ድምፅ ጥራት አለው፣ ሜሴጅ፣ ኢንተርኔት ቶሎ ይመጣል። ሜሴጅ አገልግሎት በጣም አሪፍ ነው። ምናልባት እንደ ክፍተት ያየሁበት ነገር ከብዙ ጓደኞች ጋር ከሰኞ እንግዲህ አገልግሎቱ እንደተጀመረ ነው ካርዱን የመግዛት እድል ያጋጠመኝ አራተኛ ቀን ነው ዛሬ። ስለዚህ እኔ ከሳፋሪም ኮም ወደ ኢትዮ ቴሌኮም ደንበኞች፣ ጓደኞቼ፣ የስራ ባልደረቦቼ ጋር በጥሩ ሁኔታ እደውላለሁ ነው እገናኛለሁ። ነገር ግን ጓደኞቼም ሆነ የስራ ባልደረቦቼም በዛው መስመር ወደ ከኢትዮ ቴሌኮም ወደ ሳፋሪም ኮም ደግሞ ሲደውሉ ሰርቪስ ያለማግኘት ነገር ወይም አገልግሎት ያለመስጠት ነገር አለ። ምናልባት እንግዲህ የሙከራ ስርጭት ነው መደበኛ ትግበራ ሲጀምር ደግሞ ይህን ችግር ሊቀረፍ ይችላል ብዬ እጠብቃለሁ። እንዲሆን እንዲሆንም እመኛለሁ። ከዚህ ባሻገር ወደ ሶስት የተለያዩ ዓለማችን ሀገሮች ወደ ቱርክ፣ ፈረንሳይና አሜሪካ ወደ አንዱ የማውቃቸው ጓደኞቼም ደውዬ ነበር። ነገር ግን ከእነሱ ጋር መገናኘት አልቻሉ። በያዝነው ሳምንት መጀመሪያ በጉዳዩ ላይ የጽሁፍ መግለጫ የሰጠው ሳፋሪኮም አሁን በድሬዳዋ የተጀመረው አገልግሎት የሙከራ መሆኑንና በሂደት እንደሚስተካከል አስታውቋል። አገልግሎቱም ዓለም አቀፍ ጥሪን፣ የሀገር ውስጥ ጥሪን እንደዚሁም የኢንተርኔትና የጽሁፍ መልእክት እንደሚያካትት በጽሁፍ መግለጫው ላይ ተመልክቷል። አገልግሎት የሚሰጠባቸው ቋንቋዎችም አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛና እንግሊዝኛ መሆናቸው ተገልጿል። በኢትዮጵያ የስልክ አገልግሎት ከተጀመረ አንድ ክፍለ ዘመን ቢያርፈውም ዘርፉ ለግል ባላቶች ክፍት ሲደረግን የአሁኑ የመጀመሪያው ነው። እናም ሳፋሪኮም ከኢትዮ ቴሌኮም ጋር ተፎካካሪ ሆኖ ወደ ገበያው ገብቷል። ሳፋሪኮም የሚያቀርባቸው አገልግሎቶች ዋጋ በስልክም ሆነ በኢንተርኔት ከኢትዮ ቴሌኮም የጠቅላይ አገልግሎት ጋር ተቀራራቢ መሆኑን ከተቋሙ መግለጫ መረዳት ይቻላል። በድሬዳዋ ከተማ የተጀምረው አገልግሎትም እስከ ሚያዝያ 25 ድረስ በሁሉም የሀገሪቱ ዋና ዋና ከተሞች እንደሚዳርስ ተጠቁሟል። አገልግሎቱ አዲስ አበባ ላይ በይፋ የሚጀምረው ግን የፊታችን ጥቅምት መሆኑን መግለጫው ያትታል። በጉዳዩ ላይ የኮሚኒኬሽን ኃላፊዋን ጨምሮ ከተቋሙ የተለያዩ አካላት ተጨማሪ መረጃዎችን ለማግኘት ለሶስት ቀናት በተከታታይ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ነገ በሌሎች ፕሮግራሞች እስከምንገናኝ ሰላም፣ ደህና ደሩ Thank you.